voice of America. የውጭ ሀገር ዜግነት ያላቸው የተቃዋሚ ፓርቲ መሪዎችና አባላት የኢትዮጵያ ዜግነት ለማግኘት ከፈለጉ አሁን የያዙትን ፓስፖርት መተው እንዳለባቸው ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። የጥምር ዜግነት ጉዳይ በእኔ የሚወሰን ሳይሆን ከሕገ መንግሥት ማሻሻያ ጋር የሚታይ ነው ብለዋል ጠቅላይ ሚኒስትሩ። በሌላም በኩል የእርቅ ኮሚሽን የማቋቋሙ ጉዳይ ከጫፍ መድረሱን አመልክተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ቀጣዩን አገር አቀፍ ምርጫ ነጻ ፍትሐዊና ዲሞክራሲያዊ የማድረጉ ጥረት ህገ መንግስታዊ ፈተናም ያለበት ነው። ከሀገር ውጭ እንቀሳቀሱ የነበሩ የተለያዩ ፓርቲዎችና መሪዎቻቸው ወደ አገር ቤት የተመለሱት በቅርቡ ነው። አንዳንዶቹ የነበራቸውን አገራት ዜግነት የወሰዱ መሆናቸው ግን ከፖለቲካ ተሳትፎ አንጻር ሌላ ፈተና ደቅኗል። ኢህአዴግ ወደ ስልጣን መምጣቱን ተከትሎ በ1987 የጸደቀው የኢትዮጵያ ህገ መንግስት ጥምር ዜግነትን አይፈቅድም። የኢትዮጵያ ዜግነት የሌለው ሰው ደግሞ የመምረጥም ሆነ የመመረጥ መብት አይኖረውም። ህገ መንግስቱን ማሻሻልና የጥምር ዜግነት እንዲኖር የማድረጉ ጉዳይም በጊዜና ከቀጣዩ ምርጫ በፊት ላይጠናቀቅ ይችላል። ይህንኑ ታሳቢ አድርገውም ነው ጠቅላይ ሚኒስትር አብይ አህመድ አማራጭ ያሉትን ሀሳብ ጉዳዩ ለሚመለከታቸው የፖለቲካ መሪዎች አቀረቡት። እንዴት ይመዝገቡ፣ እንዴት ህጋዊ ሆኑ፣ እኔ ብቻ የምወስነው ጉዳይ አይደለም። አንድ አጀንዳ ነው። በውይይታችን ውስጥ እንዴት እናስኪድበት ለን እወያያለን ዱዋል ሲቲዝንሺፕ የሚመለከት ጉዳይ ደግሞ እኔ የማልወስን እናንተ የማትወስኑት ነው። ኮንስቲቱሽናል ኮንስቲቱሽናል ስለሆነ ይሄ ጉዳይ ኮንስቲቱሽን ውስጥ ታይቶ መቀየር አለበት ብለን ከተግባባን ኮንስቲቱሽን ሲቀየር በቮት ይታያል ማለት ነው። እንጂ አሁን እዚህ ብንስ ባንስማማም ባንስማማም ስልጣኔ ነው ለመቀየር ሁላችንም ያኔ ሲቀየር የሚታይ ይሆናል። አሁን ግን በውይይታችን የምናየው ቢሆንም ብዙ ሰው በተለይ የፖለቲካ ፓርቲ አባል የሆኑ ሰዎች ፈልገው ኢትዮጵያን ጠልተው ፓስፖርት የያዙ አይመስለኝም። ብዙዎቹ ያ ቢሆን ኖሮ ስለ ኢትዮጵያ ባይናገር ጥሩ ነበር ባሉበት ቦታ። አሁን እንደ ኦፕሽን የሚታየው ሕጉን ካልመረመርን በኋላ ያሉበትን ፓስፖርት ቀደው ኢትዮጵያዊ ፓስፖርት አውጥተው ኢትዮጵያዊ ሆነው መሳተፍ አለባቸው። በኋላ ድዋል ሲቲዝንሺፕ ሲፈቀድ ኮንስቲቱሽን ሲቀየር ደግሞ እነሱም እኛም ሁለተኛ ፓስፖርት እንይዛለን ማለት ነው። አሁን ግን እኩል ሜዳ መሆን ስላለበት እነሱን ለማሳተፍ ግዴታ እነሱን ለማሳተፍ ጥሩ መንገድ ይሄ ነው። ህጉን አይተን ከብሔራዊ እርቅና መግባባት ጋር በተያያዘም ይህንኑ የሚያከናውን ኮሚሽን ለማቋቋም ከጫፍ መድረሱን ጠቅላይ ሚኒስትሩ አብራርተዋል። በደንብ ለይተን እንየው። ጉዳዩ እርቀ ሰላም ያስፈልጋል። ሰዎች በአደረም ጉዳይ አሁን ባይፈጠርም እየተቃቃሉ ነው ብለን የሰላም ሚኒስቴር አቋቁመን መነሻ ሰነድ አዘጋጅተን ካቢኔ ተወያይቶ ፉርዛት ማተር ቅድም እንዳነሳሁት ከእናንተም ጥቂቶች ሰዎች አወያይተን፣ ሁላችሁን አላገኘናችሁም፣ ስለማናቃችሁ ስለበዛችሁ ማለት ነው። አራት አምስት ብትሆኑ በሁሉም ጉዳይ እናወያያቸዋል። የምናቃቸውን አወያይተን ካቢኔ አጽድቆ ወደ ፓርላማ ሄዷል። የኮሚሽኑ አባላት እርግጠኛ አይደለውም። አሁን ኢህአዴግ አንድ ሰው ሁለት ሰው ያለው እንዱ እርግጠኛ አይደለውም። አብዛኛው ከእናንተ ውስጥ እና ምሁራን ናቸው። የሃይማኖት ተቋም የሚመሩ ተቋማትና እዚህ ውስጥ ያላችሁ ሰዎች ግማሾቻችሁ አላችሁበት። ምክንያቱም እርቅ የሁላችን ስለሆነ የመንግስት ዜናን ጉዳይ አይደለም። ኮሚሽኑ ግን ፓርላማ ላይ ያቋቁመው ይገባል ህጋዊ እንዲሆን። ዋና ስራው ብሔርን ከብሔር ሰውን ከሰው ምናምን የሚያስታርቅ ነው። እኛ ያን ለማድረግ መጀመሪያ እንታረቅ እርስበርሳችን። እኛ እንታረቅና ለማስታረቅ የሚያበቃ ሞራል ከያዝን በኋላ ህዝቡን እንሰብስበው። ተቋሙ ፓርላማ ሄዷል። ፓርላማ ሲያቋቁመው ሰው ሊስት ይደረጋል። አንድ አምሳ ሰው ገደማ ታዋቂ ሰዎች የሚባሉ ሊስት ይደረጋሉ። በቂ ካልሆነ የተዘነጋ ሰው ካለ ተጨማሪ ቀርቦ ይችላል ግን፣ ተሰ በጋራ ተሳትፎ የምንሰራው ስራ ነው። ጥሩ ርቀት የሄደ ጉዳይ ይመስለኛል። መነሻ ሰነድ ተዘጋጅቷል፣ ካቢኔ አጽድቋል፣ ፓርላማ ልኳል። ሰዎችም ሰማው ልጅ ተደርገዋል። ትናንት ከተቃዋሚ ፓርቲ መሪዎች ጋር የተገናኙት ጠቅላይ ሚኒስትር ዶክተር አብይ አህመድ በሶስት ደረጃ የተከፈለ ውይይት መጀመሩን ማስታወቃቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።